በዋግምራ ብሔረሰብ አስተዳደር ዞን ባለፈው ሳምንት ቅዳሜ ከሳህላ ሰየምት ወደ ዝቋላ ወረዳ በተከዜ ወንዝ ላይ ሲጓዝ የነበረ ጀልባ በደረሰበት አደጋ ሁለት ሰዎች ሲሞቱ አስር ሰዎች የደረሱበት እንዳልታወቀ የአካባቢው ባለሥልጣናት ገለጹ። የሳህላ ሰየምት ወረዳ አስተዳዳሪ አቶ ሲሳይ ብሩ ዛሬ ለአሜሪካ ድምፅ እንደተናገሩት አደጋው የደረሰበት አነስተኛ ሞተር አልባ ጀልባ ከልክ በላይ ተጓዦችን የጫነ ነበር ብለዋል። እስካሁን በአደጋው የሞቱ የሁለት ሰዎች አስክሬን የተገኘ ሲሆን አስር ሰዎች የደረሱበት ባለመታወቁ ፍለጋው አሁን መቀጠሉን አቶ ሲሳይ ተናግረዋል። አሴር ምስጋናው ተጨማሪ አላት። በዋግምራ ምራ ብሔረሰብ አስተዳደር ዞን ባለፈው ሳምንት ቅዳሜ ከሳህላ ሰየምት ወደ ዝቋላ ወረዳ በተከዜ ወንዝ ላይ ሲጓዝ የነበረ አነስተኛ ሞተር አልባ ጀልባ በደረሰበት አደጋ ሰዎች መሞታቸውንና የደረሱበት አለመታወቁን የሳህላ ሰየምት ወረዳ አስተዳዳሪ አቶ ሲሳይ ብሩ ዛሬ ለአሜሪካ ድምጽ ገልጸዋል። ከሳህላ መነሻቸውን ሳህላ ወረዳ ያደረጉ ናቸው። ወደ ዝቋላ እየተሻገሩ አጠቃላይ በቁጥር እንግዲህ ሀያ ስድስት የሚደርሱ ናቸው የሚሰው ቁጥራቸው ከበከፍተኛ ጉዳት ነው የተገኙ ሰባት ሰዎች በተመሳሳይ ዋረት ወ የወጡ ናቸው። እንግዲህ ከአስራ ሁለቱ ሰዎች ሁለቱ ናቸው ሬሳቸው የተገኘ ማለት ነው። ከዚህ ውጭ ያለው ምንም አይነት ሬሳው ሊገኝ አልቻለም። እንግዲህ ሶስት ቀን መና ያሳልፋል። ምንም አይነት ሰው ከዛው ያድራል፣ ይውላል። ግን ስቲል ናው መገኘት አልቻለም። ያው ሀይቁም በጣም ሰፊ ነው። ሁለተኛ በጣም ከፍተኛ ድሬል አለበት። በጣም ከፍተኛ የሰው ቁጥር ስለሚያስፈልግ ሰው የከተማው የአጎራባሽ ቀበሌዎች ወጣት ሁሉ በዛው ሀይቁ ላይ ካለፈው ቅዳሜ ጀምሮ የተጎጂ ቤተሰቦች በተከዜ ወንዝ ዙሪያ እንደሚገኙ የገለጹልን አቶ አዛነው አለሙ የተባሉ አስተያየት ሰጪ በአደጋው የደረሱበት ካልታወቁ ሰዎች አብዛኛዎቹ የእርሳቸው ቤተሰብ አባላት እንደሆኑ ተናግረዋል። አስራ አንድ ነች የሞቱት፣ አስራ አንዱም ቤተሰቦች ናቸው። የሄዱበት ምክንያትማ የሆነ ሕፃን ሞተ ተብሎ ስልክ ሲደወል ደርሰን ምጣ ብለው ነው የሄዱት ወንደዚ ቋላ ወረዳ ማ የወንድሜ ልጅ የሁለት ጫቅሎች ጥላ ነው የሞተችው። የአጎቴ ልጆች ናቸው። ጠቅላላ የበጓለ በላይ ልጆች አንዷ የመንግስት ሰራተኛ ነበረች። አንድ ጫቅላ ተላምጣለች። አንዷ ደግሞ ጫቅላዋን እንዳዘለች ሂዳ ቀርታለች። ምንድን ደግሞ መኮንን ገብሩ የሚባል እንደዚሁ አጎቴ ልጅ ደግሞ ወደ ሰባ ስምንት ቤተሰብ ብሎ ነው የሄደው። የመንግስቱ በላይ ልጅ ወደላ መንግስት የሚባል ደግሞ ወጥቶ ኑሮ ሁለት አክሎች አላት። አንዷን አዝላ ያስወለደችውን አቅፋ ስትገባ ቤተሰቦች ከሄዱ ማካል ኖር ና ዘሎ ገባ። ሚስቱ ያዘለችውን ህጻናት አስመልጣ ያስወለደችውን ይዛ ወጣች። ባሏ እንደወጣ ነው የምታውቀው። ግን እሱ ተመልሶ ገብቶ በአካባቢው ባለው የጸጥታ ችግር ምክንያት በሳህላ ሰየምት ወረዳ መደበኛ ክትባት ያልወሰዱ አስራ አምስት ህጻናት በኩፍኝ ወረርሽኝ መሞታቸውን ና በሁለት ሺ አስራ አምስት አስራ ስድስት የምህር ወቅት የተከሰተው ድርቅ በዘንድሮ አመት ካስከተለው ረሀብ ጋር በተያያዘ ስድስት ሰዎች እንዲሁም በአጣዳፊ ተቅማጥና ትውከት አምስት ሰዎች መሞታቸውን የወረዳውን ባለስልጣናት ጠቅሰን በቅርቡ መዘገባችን ይታወሳል። የወረዳው አስተዳዳሪ አቶ ሲሳይ ብሩ በወቅቱ ለአሜሪካ ድምጽ ሲል ሲናገሩ የተፈጥሮና ሰው ሰራሽ ችግሮች በወረዳው ላደረሱ እክል አስቸኳይ የምግብና መድኃኒት እርዳታዎችን እንዲሁም ሌሎች ቁሳቁሶችን ወደ ስፍራው ለማድረስ ከአራት አመት በፊት የተሰበረው የተከዜ ድልድይ ጥገና መዘግየቱ እንቅፋት እንደሆነባቸው ገልጸው ነበር። ይህ ችግር አሁንም አለመፈታቱን ያነሱት አስተዳዳሪው የኤፕስ ትራንስፖርት አገልግሎት ማግኘት ያልቻሉ የአካባቢው ነዋሪዎች አስተማማኝ ያልሆነውን የጀልባ ትራንስፖርት እንደ አማራጭ ሲጠቀሙ ጉዳት እየደረሰባቸው መሆኑን በመጥቀስ አስረድተዋል። ያው፣ ባለመኖር ነው ሰው ስሩ ሊሻገር የፈለግ ያው፣ ዛሬ ሰዎቹ ቁጥራቸው ስለበዛ ነው እንጂ ከአሁን በፊት ተከዜ ሆ የሆነ ሰው ሰ ሰ በያኖ ይወስዳል። እንግዲህ ነሐሴ አስራ አስራ ሁለት አምስት ዓመት ሙሉ ሞልቶታል። ምንም አይነት ሰው ጋር መገናኘት አልተቻለም። ከብሔረሰብ ዞኑ ጋር የተቋረጠ ነው። የተከዜ ድልድይ በዞኑ የተለያዩ ወረዳዎችን እንደሚያገናኝ ያወሱት የዋግ ምራ ብሔረሰብ አስተዳደር ዞን የመንግስት ኮሚኒኬሽን ጽፈት ቤት ኃላፊ አቶ ከፍ ያለው ደበሽ የድልድዩ መሰበር በዞኑ ማህበራዊ እና ኢኮኖሚያዊ ችግሮችን ማስከተሉን አመልክተዋል። የጥገና ስራውም ከወራት በፊት መጀመሩን ተናግረዋል። የክልሉ መንግስት ከፍተኛ የሆነ ቁርጠኝነት ወስዶ ስራውን አስጀምሮ ነበር። ማስጀመር ብቻ አይደለም፣ እስከ መጨረሻው ድረስ ግንባታው አልቆ ብረቱ የሚደግፈው ሌላ አካል መኖር ስለነበረበት ሌላ ማሽን ትንሽ ብረቱ ተዛባ። በዛ ነው አሁንም እሱን ለመስራት እየተንቀሳቀሱ ነው ያሉ። ነገር ግን የችግሩ አሳሳቢነት ከዛሬው አክሲደንት ከዛሬው አደጋ ጀምሮ መገንዘብ የምንችለው ነው። ከዛ በፊትም በጣም ከባድ እናቶች ሲቸገሩ፣ ወላዶች ሲቸገሩ፣ ከዛ ተከዜ ላይ የሚወዱ እናቶች እንዳለፉ ያው በእናንተ ዘገባም እኛም ስንናገር የነበር ነው ጉዳይ ነው። በተፈጥሮና ሰው ሰራሽ አደጋዎች በተደጋጋሚ የሚጠቃው የዋግ ምራ ዞን በ2015/16 ምህር ዘመን የተከሰተው የዝናብ እጥረት ባስከተለው የረሃብ ጉዳት የስድስት ሰዎችና ከ15 ሺህ በላይ የቤት እንስሳት መሞታቸውን የዞኑ የአደጋ መከላከልና ምግብ ዋስትና ኮሚሽን ማስተባበሪያ ጽህፈት ቤት ከወራት በፊት ማስታወቁ ይታወሳል። ጽህፈት ቤቱ አክሎ በዞኑ በ26 ወረዳዎች ውስጥ የሚኖሩ ከ400 ሺህ በላይ ህዝብ አስቸኳይ የምግብ እህል እርዳታ እንደሚያስፈልገው ና ከ1.2 ሚሊዮን በላይ እንስሳትም የመኖ እጥረት እንዳለባቸው አመልክቷል። ለአሜሪካ ድምጽ አስቴር ምስጋ ነው።